የአሜሪካ ድምፅ ነው። በ22 በ25ና በ31 ሜትር በንድ አጭር ሞገድ እንዲሁም በኢትዮ ሰዓት ቨርቹዋል ቻናል 57 ዲግሪ ስዌስት በዋሽንግተን የሚተላለፍላችሁ የምሽቱ ዝግጅታችን አሁን ጀመረ። ዩናይትድ ስቴትስ በቴ ኡርጌሳ ግድያ ላይ ሙሉ ምርመራ እንዲካሄድ ጥሪ ማቅረቧ

የአመራሮችና አባሎች እስርና ማዋከብ እንዲቆም አራት ፓርቲዎች መጠየቃቸውና ሱዳን የራብ ቸነፈር አፋፍ ላይ ናት መባሉን የተመለከቱ ዘገባዎችና ሌሎችም በምሽቱ ዝግጅታችን ተካተዋል። ሐሙስ ሚያዝያ 3 2016 ዓ ም ሰላም ጤና ይስጥልን። አድማጮቻችንና ተመልካቾቻችን እንደምናመሽታችኋል። አስማማየ ነው ነኝ ምሽቱን እያስተናገድኳችሁ ከእናንተ ጋር ቆይታ አደርጋለሁ። እንግዲ ወልዴ ለዓለም ዜናዎቹ እዚያ አብሮኛለ። ከስቱዲዮ ቅንብሩን ደግሞ ብራን አይሉት ትመራንላለች። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት።

ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን እና በማኅበራዊ ትስስር ገጾቻችን መከታተል ትችላላችሁ። በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አማሪክ ላይ በቀጥታ የምታገኙ ይሆናል። እስከ ምሽቱ አራት ሰዓት ድረስም አብራችሁ እንድትቆዩ እንጋብዛለን። አሁን ከዓለም ለተሰባሰቡ ዜናዎች ወደ እንግዱ ልምራችሁ።

በድጋሚ እንደምን አመሻችሁ። ለጋሽ ሀገራት ለኢትዮጵያ መንግስት ማሳሰቢያ ሰጡ። በማሊ የፖለቲካ እንቅስቃሴ ታገደ። የባይደን አስተዳደር መሳሪያ ሻጮች የገዢዎችን ዳራ እንዲያጣሩ አዘዘ። እንዲሁም በጀልባ አደጋ ዘጠኝ ፍልሰተኞች ሞቱ የሚሉት ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ቀዳሚው ዜና እናልፋለን። የኢትዮጵያ አጋርና ወዳጅ አገራት የተሰኘው ስብስብ በሀገሪቱ የእርዳታ ሰራተኞችን ጨምሮ

በአጠቃላይ ሲቪሎች ጥበቃ እንዲደረግላቸውና በአዲስ አበባ ያለው መንግስት በመላ አገሪቱ ሰላም ለማስፈን እንዲጥር ጠይቀዋል። ስብስቡ በመጪው ማክሰኞ ጀኔቫ ውስጥ የሚደረገውንና በኢትዮጵያ ላለው ሰብአዊ ቀውስ የሚሰጥ እርዳታ እወጃን ስነ ስርዓትን አስመልክቶ በወጣው መግለጫ የሚሰጠው እርዳታ እጅግ ለተጎዱት ወገኖች እንዲደርስና ላልታሰበለት ዓላማ እንዳይውል ለማረጋገጥ የኢትዮጵያ መንግስት ተጠያቂነትን እንዲያሰፍን አሳስበዋል።

እንግሊዝ፣ የአውሮፓ ህብረት፣ አውስትራሊያ፣ ቤልጂየም፣ ካናዳና አሜሪካንን ጨምሮ አስራ ስድስት ሀገራት በስብስቡ ውስጥ የተካተቱ መሆናቸው ታውቋል። ለሰብአዊ አገልግሎት የሚውል ገንዘብ ለማግኘት ሀገራት በሚራኮቱበት ወቅት ባለፈው ዓመት በኢትዮጵያ የእርዳታ እህል መመዝገቡ መመዝበሩ የለጋሾችን መተማመን የሸረሸረ ክስተት ነበር ሲል ስብስቡ በመግለጫው አክለዋል።

ሜዲትሬንያን ባህርን አቋርጠው ወደ አውሮፓ ለመሻገር በመሞከር ላይ የነበሩ ፍልሰተኞች ጀልባቸው ተገልጦ አንድ ህጻንን ጨምሮ ዘጠኙ ሲሞቱ አስራ አምስት የሚሆኑት ደግሞ የደረሱበት አለመታወቁን የጣሊያን የባህር ጠረፍ ጥበቃ አስታውቋል። ሀያ ሁለት ፍልሰተኞችን መታደጉን እንዲሁም የአንድ ህጻንን ጨምሮ ዘጠኝ ሰዎችን አስክሬን ማግኘቱን የባህር ጥበቃው አስታውቋል። በተያያዘ ዜና ግሪክ የሶስት ታዳጊዎችን አስክሬን ማግኘቷንና አስራ ዘጠኝ ፍልሰተኞችን ደግሞ መታደጓን አስታውቃለች።

ፍልሰተኞቹ ይጓዙበት የነበረው ጀልባ ከቋጥኝ ጋር በመጋጨቱ አደጋው ሊደርስ እንደቻለ ተነግሯል። ከአፍሪካ፣ እስያና መካከለኛው ምስራቅ ወደ አውሮፓ ለመሻገር ለሚሹ ፍልሰተኞች ሌላው አማራጭ የሆነችው ግሪክ ከአውሮፓውያን አቆጣጠር 2015 ወዲህ አንድ ሚሊዮን የሚሆኑ ፍልሰተኞች በደሴቶቿ ተቀብላለች።

ይህ በእንዲህ እንዳለ የአውሮፓ ሕብረት ሕግ አውጪዎች የተሻሻለ ያሉትን የፍልሰተኞች ደንብ ትናንት ረቡዕ አጽድቀዋል። የቀኝ አክራሪው ክንፍ እያገኘ ያለውን ድጋፍ መግታት የሚሻውና የመሐሉን ፖለቲካ የሚከተለው ቡድን እርምጃው በሰኔ ከሚካሄደው ምርጫ በፊት በዘፈቀደ የሚመጡትን ፍልሰተኞች ይቀንሳል የሚል ተስፋ አለው። በሮይተርስ የተጠናቀረውን አጭር ዘገባ ደረጀ ደስታ ያሰማናል።

የማሻሻያው ዋና ዓላማ ከአውሮፓ ድንበር ክልል ውጪ ከመካከለኛው ምስራቅና አፍሪካ የሚመጡ ያልተፈለጉ ፍልሰተኞችን የቆይታ ጊዜና የጥገኝነት ጥያቄ መቀነስና ወደ አገራቸው የመመለሱን ቁጥር መጨመር ነው።

በህብረቱ 27 አባል አገራት መካከል ለስምንት ዓመታት ከዘለቀው ውዝግብ በኋላ ለድርድር የቀረበው ሀሳብ እንደ ጣሊያን ባሉ የመዳረሻ አገሮችና እንደ ጀርመን ባሉ የበለጸጉ አገሮች መዳረሻዎች መካከል ያለውን የግዴታ ሚዛን አስቀምጧል። ይሁን እንጂ ግን ስደትን ለማስቆም ብዙ ርቀት መሄድ ባለመቻሉ ዙሪያውን በጸረ ኢሚግሬሽን በህብረት ተቃዋሚ አውሮፓውያንና ቀኝ አክራሪ ፓርቲዎች ተተችቷል።

ግራ ዘመን ተቃዋሚዎችና የመብት ተሟጋቾች ግን በሰብአዊ መብት ላይ ትልቅ ጉዳት ያደርሳል ሲሉ ኮንነውታል። ድምጹ የተሰጠው የአውሮፓ ህብረት የፖለቲካ ማዕከል ከሁለት ወራት በኋላ በሚካሄደው የአውሮፓ ህብረት የፓርላማ ምርጫ መቀመጫዎችን ያገኛል ተብሎ ከሚጠበቀው የቀኝ አክራሪው መጠነ ሰፊ የተቃውሞ ግፊት ከገጠመው በኋላ ነው። ሲብሪጅ የተባለው ለትርፍ ያልተቋቋመው ድርጅት ቃል አቀባይ ጆሃንስ ሩከርል

ማዕከላዊ ፓርቲ የቀኝ አክራሪዎችን ውሳኔ እያራመደ ነው በሚል ውሳኔውን ይቃወማሉ። ይህን የስደተኞችን ህግ እንቃወማለን፣ ምክንያቱም ምንም የሚያሻሽለው ነገር አይኖርም። እንዲያውም ነገሮች የበለጠ ክፉ ይሆናሉ። ሰብዓዊ መብቶች ይገደባሉ። ሰዎች ይበልጥ ወደ አደጋ እንዲመጡ ያደርጋል። የአውሮፓው ህብረት አባላት ውሳኔውን ተግባራዊ ለማድረግ ሁለት ዓመት ቢኖራቸውም ተንታኞች ግን በአንድ ምሽት ምድር ላይ ያለውን እውነታ ይለውጠዋል ብለው ማሰብ እንደማይቻል አስጠንቅቀዋል።

በማሊ የፖለቲካ እንቅስቃሴዎች ሌላ ማሳሰቢያ እስከሚሰጥ ድረስ መታገዳቸውን ሀገሪቱን በመምራት ላይ ያለው ሁንታ ትናንት ረቡዕ አስታውቋል። ምርጫ ላልተወሰነ ጊዜ መታገዱን ባለፈው ዓመት ያስታወቀው ሁንታው የትናንቱ ውሳኔ ደግሞ በህዝቡ ዘንድ ስርዓትንና ደንብን እንዲሰፍን ለማድረግ ታስቦ የተላለፈ መሆኑን አስታውቋል። ባለፉት አራት ዓመታት ሁለት መፈንቅለ መንግስቶችን ያስተናገደችው ማሊ በፖለቲካ ለመረጋጋት ውስጥ ትቆይታለች።

ከአልቃይዳና እስላማዊ መንግስት ጋር ግንኙነት ያላቸው ቡድኖችም አገሪቱን በማበጥ ላይ ናቸው። በትብብር የሚሰሩ የፈረንሳይ ወታደሮችን ለጸጥታ ጥበቃዋ ትገለገል በነበረችው ማሊ ሁንታው ፈረንሳዮቹን ከአገሪቱ እንዲወጡ በማድረግ የሩሲያ ቡድኖችን ጋብዟል።

በዩናይትድ ስቴትስ ፊላደልፊያ ግዛት ውስጥ የቅዱስ ሮመዳን ጾም መጠናቀቅን ለማክበር ተሰባስበው በነበሩ ሙስሊሞች ላይ በተፈጸመ ጥቃት ሶስት ሰዎች ላይ ጉዳት ሲደርስ በመቶዎች የሚቆጠሩ ወላጆችና ህጻናት ከጉዳቱ ለማምለጥ መደበቂያ እንዲሹ አድርጓቸዋል። የማይክል ብራውንን ዘገባ ኤደን ገረመው ታሰማናለች።

መናፈሻ ውስጥ አመታዊ የኢድ አልፈጠር በዓል በመከበር በነበረበት ወቅት የተኩስ እሩምታ በመፍጠር ተጠርጥረው አምስት ሰዎች መታሰራቸውን የፊላደልፊያ ፖሊስ አስታውቋል። በስፍራ የነበሩት ወይዘሮ ካሪማ በጣም ፈርቼ ነበር፣ ልቤ በኃይል እየመታ ነበር። ሴት የልጅ ልጄን ወደ ታች ሸፍኜ ይዣት ነበር። ሁሉም ሰው እንዲህ አይነት ነገር ሲከሰት ተመሳሳይ የሆነ ታሪክ ይኖረዋል።

ነገር ግን እኮ ደጋግሞ መስማት ይሰለቻል አይደል? ቶማስ አለን ጥቃቱ ሲፈጸም የተመለከቱ የአይን እማኝ ናቸው። በጣም የሚያሳዝን ነገር ነው። በስከ ዛሬ ሕይወቴ ፊላደልፊያ እንዲ ያለ ነገር በተለይም መስጅድ አካባቢ ሲከሰት አይቻላውቅም። ምንም እንኳን በፊላደልፊያ ወንጀል የበረታ ቢሆንም መስጅድ አካባቢ ይህን የመሰለ ነገር ሆኖ አያውቅም።

ይሄ የመጀመሪያ ጊዜ ነው። ፖሊስ አንድ ሴትና አራት ወንዶች በድምሩ አምስት ሰዎች በጥቃቱ ተጠርጥረው መታሰራቸውን አስታውቋል። በተጨማሪም መሳሪያ የታጠቀ የአስራ አምስት ዓመት ታዳጊ ትከሻው ላይና እግሩ ላይ ጥቃት እንደደረሰበትና ሌላ አንድ ሰው ደግሞ በመሳሪያ ሆዱ ላይ መመታቱን እንዲሁም ደግሞ ተጨማሪ አንድ ታዳጊ እጁ ላይ ጉዳት እንደደረሰበት ማክሏል። የጥቃቱ አላማ እስካሁን ድረስ ግልጽ አልተደረገም። ለማይክል ብራውን ዘገባ ያደንገረመው ከዋሽንግተን ዲሲ

ይህ በእንዲህ እንዳለ በአሜሪካ መሳሪያን በሱቁም ሆነ በአውደ ርዕይ ላይ የሚሸጡ ነጋዴዎች የገዢዎችን የኋላ ታሪክ እንዲያጣሩ የባይደን አስተዳደር ደንብ አውጥተዋል። በሺህ የሚቆጠሩ የመሳሪያ ነጋዴዎች ደንቡን በቅርቡ ተግባራዊ እንደሚያደርጉም ይጠበቃል። ደንቡ ባልተፈቀደላቸውና የገዢዎችን ዳራ በማያጣሩ ነጋዴዎች በየዓመቱ በአስር ሺህ የሚቆጠሩ መሳሪያዎች የሚሸጡበትን ሁኔታ እንደሚያስቀር ይታመናል።

በመሳሪያ የሚፈጸም ጥቃትና ሁከትን ለማስቆም አስተዳደሩ በቅርቡ ከወሰዳቸው እርምጃዎች አንዱ እንደሆነም ተነግሯል። አስተዳደራቸው ሕይወት በከንቱ እንዳይጠፋ አስፈላጊውን ሁሉ እንደሚያደርግ የገለጹት ጆ ባይደን የአሜሪካ ምክር ቤት በመላ አገሪቱ ተፈጻሚ የሚሆንና የገዢዎችን የኋላ ታሪክ እንዲጣራ የሚያስገድድ ሕግ እንዲያወጣ ጠይቀዋል። በመጨረሻም ኦጄ ሲምፕሰን ከዚህ ዓለም በሞት ተለየ።

ታዋቂው የቀድሞ የእግር ኳስ ተጫዋች እንዲሁም የቀድሞ የትዳር አጋሩን ገድሏል በሚል ከ30 ዓመታት በፊት ከቀረበበትና የክፍለ ዘመኑ የፍርድ ሂደት በመባል ከሚታወቀው ክስ ነፃ የወጣው ኦጄ ሲምፕሰን በ76 ዓመቱ ትናንት ረቡዕ ላስቬጋስ ውስጥ ከዚያ ዓለም በሞት መለየቱን ጠበቃው አስታውቀዋል።

ሲምፕሰን የካንሰር ሕመምተኛ እንደነበርም ጠበቃው ቲኤምዚ ለተባለው ቴሌቪዥን አስታውቀዋል። በአሜሪካ የእግር ኳስ ጨዋታ ከፍተኛ ዝናን አትርፎ የነበረው ሲምፕሰን በእንደ አውሮፓውያን አቆጣጠር 1994 የቀድሞው የትዳር አጋሩን ኒኮል ብራውን ሲምፕሰንን እና ጓደኛ የነበረን አንድ ሌላ ግለሰብ ገድሏል በሚል የቀረበበት ክስና የፍርድ ቤት ሂደት የአሜሪካውያንንም ሆነ የተቀረውን ዓለም ትኩረት ሰቅዞ ያዘ ነበር። ሲምፕሰን ጥቁር፣ የቀድሞ ባለቤት ደግሞ ነጭ መሆኗ

አሜሪካውያን የፍርድ ሂደቱን በውጥረት ውስጥ ሆኖ እንዲከታተሉ አድርገዋል። ሲምፕሰን ከመጀመሪያው ክስ ቢያመልጥም ውድ የስፖርት ማስታወሻዎችን የሚሸጡ ደላላዎች በመሳሪያ አስፈራርተው ዘርፏል በሚል ከአስር ዓመታት በኋላ በቀረበበት ክስ የዘጠኝ ዓመታት እስር ተፈርዶበታል። በአውሮፓውያን አቆጣጠር 2017 ከእስር የወጣው ሲምፕሰን የስፖርት ማስታወሻዎቹ የራሱ እንደሆነ ይናገራል። በቀድሞ ባለቤቱ ክስ ወቅት በጠበቃው የነበሩት ታዋቂው ጆኒ ኮክራን

በሲምፕሰን ላይ በማስረጃነት የቀረበውን የእጅ ጓንት በፍርድ ቤቱ ሲለካው መጥለቅ ባለመቻሉ ጓንቱ ልኩ ካልሆነ ደንበኛዬን ልቀቁ ማለታቸው የፍርድ ሂደቱን የተከታተሉ ሁሉ የሚያስታውሱት ነው። ክብራትና ክብራን በዚሁ የምሽቱን ዜና አጠቃለናል። ለቀሪ ዝግጅቶች ወደ አስማማ መለሳቸው አሉ

አድማጮቻችንና ተመልካቾቻችን እየተካተላችሁ ያላችሁት የአሙስ ሚያዝያ 3 2016 ዓ ም ከዋሽንግተን ዲሲ የተላለፈላችሁ የሚገኘውን የአሜሪካ ድምፅ ራዲዮ ነው። ዝግጅታችንን በዓለም ከተሰባሰቡ ዜናዎች

ጀምረናል። እንግዱን ለዓለም ዜናዎቹ አመሰግናለሁ። በምሽቱ ዝግጅታችን ውስጥ በድምፅና ምስል ቅንብር ሲያሸናፊና ግርማ ደገፋ እንዲሁም በዌብና ማኅበራዊ ድረገጽ ፕሮዲሰራችን አባየው ገበያውም አብሮናሉ። የፕሮግራም ዋና አዘጋጅ ጽዮን ግርማነት አስማማየኑ እያስተናገድኳችሁ እስከ ምሽቱ አራት ሰዓት ድረስ አብሬያችሁ ቆይታ አድርጋለሁ። በድጋሚ ለማስተዋወቅ ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሀሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አማሪክ ላይ በቀጥታ እየተላለፈ ስለሚገኝ መከታተል ትችላላችሁ። አሁን ወደ ዕለቱ አበይረስ እንለፍ።

ዩናይትድ ስቴትስ በኦነግ የፖለቲካ ዘርፍ ኃላፊ በቴ ኡርጌሳ ግድያ ላይ ሙሉ ምርመራ እንዲካሄድ ጥሪ ያቀረበች። ዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የአፍሪካ ጉዳዮች ቢሮ በማህበራዊ ትስስር ገጹ እንዳሰፈረው ትላንት ረቡ እኩለሌት ላይ በመቂ ከተማ የተፈጸመው የአቶ በቴ ኡርጌሳ ግድያ ተጣርቶ ተጠያቂዎች ለግ መቅረባቸው በአገሪቱ ህውከት እንዳይቀጥል ይረዳል ብሏል። ግድያውን የኮነኑት የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት እና ሌሎችም የፖለቲካ ፓርቲዎች በገለልተኛ ወገን ይጣራ ጠይቀዋል።

በሌላ በኩል የአቶ በቴ ኡርጌሳ የቀብር ስነ ስርዓት ዛሬ ሐሙስ በመቂ ከተማ መሠረተ ክርስቶስ ቤተ ክርስቲያን ተፈጽሟል። ገልሞ ዳዊት ተጨማሪ ያለው

የዩናይትድ ስቴትስ ውጭ ጉዳይ መስሪያ ቤት የአፍሪካ ጉዳዮች ቢሮ የኦሮሞ ነፃነት ግንባር የፖለቲካ ዘርፍ ኃላፊ ግድያ አፋጣኝና ሙሉ ምርመራ እንዲካሄድ ጥሪ አቅርበዋል። ቢሮው ዛሬ ሐሙስ በማህበራዊ ትስስር ገጹ እንዳሰፈረው በከፍተኛ አመራሩ ግድያ ላይ ተገቢና አፋጣኝ ማጣራት መደረጉ በአገሪቱ የፖለቲካ ቀውስን ለማስቀረት የራሱ ሚና እንደሚኖረው በአጽንኦት አመልክተዋል። በሌላ በኩል የዩናይትድ ስቴትስ የውጭ ጉዳይ ኮሚቴ ሰብሳቢ ሴናተር ቤን ካርደን

ግድያውን አውግዘው በኢትዮጵያ መሰል ግድያዎች መቀጠላቸው የተፎካካሪ ፖለቲካ ፓርቲዎች እንቅስቃሴና የመረጃ ነጻነት እንደሚገዳደሩ ገልጸዋል። በግድያው ተጠያቂ የሆኑ አካላት ሁሉ ለፍርድ እንዲቀርቡም በመግለጫቸው ጠይቀዋል። በተያያዘ ዜና በአቶ በቴ ኡርጌሳ ግድያ ማዘኑን ዛሬ ባወጣው መግለጫ ያስታወቀው የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት ነው። የምክር ቤቱ ሰብሳቢ አቶ ደስታ ድንቁ ምክር ቤቱ በግድያው ማዘኑን ተናግረዋል።

ሪያ ባልያዙ እና የጦርነት ወይም ደግሞ ግጭት ውስጥ ያልገቡ የሀገሪቱ አለኝታዎች የሀገሪቱ ድምፆች በሚታፈኑበት ጊዜ በሚከተሉበት ጊዜ በሰላማዊ እና በህጋዊ እና ህገ መንግስታዊ

የፖለቲካ እንቅስቃሴ በሚያደርጉት ንቁ ዜጎችና ንቁ ተሳታፊዎች ላይ የሚፈጥረው ጫና ቀላል አይደለም። የኦሮሞ ፌዴራሊስት ኮንግረስ ዋና ጸሐፊ አቶ ጥሩ ነገምታ ፓርቲያቸው መግለጫ ማውጣቱን ገልጸዋል። ኦቦ በቴ ወርጌሳ በአቶ በቴ ወርጌሳ መገደል በጣም አዝነናል። ግድያው በገለልተኛ አካል ተጣርቶ አጥፊው መታወቅ ይኖርበታል። መሰል ድርጊት ሲፈጸም ቆይቷል። ድምፃዊ ሃጫሉ ሁንዴሳም እንዲሁ ነበር ተገድሎ የተገኘው።

የባኮ ትቤ ነዋሪ የነበረው የፓርቲያችን አባል አቶ መለሰ ጫኔም እንዲሁ ተገድሎ ሬሳው አልተገኘም። የምዕራብ ወለጋ ዞን የኦፌኮ ኮሚቴ ሰብሳቢ አቶ ፈቃዱ አያና ፋጅ ከስራ ገበታው ላይ ተወስዶ እስካሁን ያለበት አይታወቅም። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ፓርቲ በአቶ በቴዮርጌስ ሳሞት ማዘኑን ገልጸዋል። የፓርቲው ህዝብ ግንኙነት ኃላፊ ዶክተር ሙላልም ተገኝ ከዚህ በፊት በቢሾፍቱ ከተማ አዳ ምርጫ ጣቢያ ተወካያቸው የነበሩት አቶ ግርማ ሞገስ

በመኖሪያ ቤታቸው ደጃፍ ተገለው ፍትህ ብንጠይቅ ምላሽ ሳናገኝ ቆይተናል በማለት ድርጊቱ ያለ ፍርድ መቀጠሉን ጠቁመዋል። ከእሳቸው ጋር ተያይዞ ለዘመድ ወዳጆቻቸው ለሁሉም መጽናናትን እንደ ፓርቲ እንደምንመኝ በመግለጫችንም ገልጸናል። ይህንንም በድጋሚ ማለት እፈልጋለሁ። እንደዚህ አይነት ጉዳዮች ግን በጣም ገለልተኛ፣ ሀቀኛ ጄኒውን በሆነ መልኩ እያንዳንዱ የተደረሰበት ሂደት ለህዝብ በግልጽ ሊነገር ይገባል። ያ ነው የፍትህ

ሂደቱን የጠራ የሚያደረገው የሚል ሀሳብ ነው ያለ። ትላንት አስክሬናቸው ከመቂ ከተማ ወጣ ብለው የተገኘው የአቶ በቴውር ጌሳ የቅብር ስነ ስርዓት ዛሬ እኩለ ቀን ላይ በመቂ መሰረተ ክርስቶስ ቤተ ክርስቲያን መፈጸሙን ወንድማቸው አቶ ሚለውር ጌሳ ለአሜሪካ ድምፅ ተናግረዋል። አስከሬኑን ወደ ሆስፒታል ወስደን ምርመራ ተደርጓል። መርማሪዎች ገሚሱን የምርመራ ውጤት አሳውቀውናል። ቀሪውን ለሚመለከታቸው ባለስልጣናት እንደሚሰጡ ነግረውናል።

ይህ አቶ በቴ ኡርጌሳ እንግዲያን አስመልክቶ የኦሮሚያ ክልላዊ መንግስት ትላንት ባወጣው መግለጫ ድርጊቱን በሚመለከታቸው አካላት አማካይነት እንደሚመረምር አስታውቀዋል። የኦነግ ከፍተኛ አመራርና የፖለቲካ ዘርፍ ኃላፊ የነበሩት አቶ በቴ ኡርጌሳ የ41 ዓመት ጎልማሳና የአራት ልጆች አባት ነበሩ። ለአሜሪካ ድምፅ ገልሞ ዳዊት ከአዳማ

የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ የሚተላለፍላችሁን የምሽቱን ዝግጅታችን ነው። ቀደም ሲል የምሽቱን አብይ ርዕስ ነው ያደመጣችሁት። አሁን ደግሞ የትንታኔው መጽሔት ይቀጥላል። የትንታኔው መጽሔት የመጀመሪያ ዘገባችን የአመራሮችና አባሎች እስርና መዋከብ እንዲቆም አራት ፓርቲዎች መጠየቃቸውን የተመለከተ ነው።

ያለፍትህ ታስረው የሚገኙ የፖለቲካ ፓርቲ አመራሮችና አባሎች በአስቸኳይ እንዲፈቱ አራት ፓርቲዎች በጋራ ባወጡት መግለጫ ጠይቀዋል። ከፓርቲዎቹ አንዱ የሆነው የአፓ ተቀዳሚ ምክትል ሊቀመንበር መጋቢ ብሉይ አብርሃም ሃይማኖት ከአስቸኳይ ጊዜ አዋጁ በኋላ በፓርቲዎች ላይ የሚደርሰው ጫና መባባሱን ተናግረዋል። የእናት ፓርቲ ፕሬዚዳንት ዶክተር ሰይፈ ስላሴ አያሌው ደግሞ ይህ አካሄድ በሰላማዊ የፖለቲካ ትግል ላይ እንቅፋት ይሆናል ብለዋል። በጉዳዩ ላይ ከመንግስት በኩል ምላሽ ለማግኘት ያደረግነው ጥረት ሊሳካ አልቻለም። ኬኔዲ አባተ ተጨማሪ ያለው

በትብብር የሚሰሩ አራት የፖለቲካ ፓርቲዎች የመላው ኢትዮጵያ አንድነት ድርጅት መኢአድ፣ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ፣ የአማራ ጊዮናዊ ንቅናቄ ና እናት ፓርቲ ከትናንት በስቲያ ማክሰኞ ሚያዝያ አንድ ቀን 2016 ዓ ም በጋራ ባወጡት መግለጫ በሰላማዊ የፖለቲካ ፓርቲ አመራሮችና አባሎች ላይ

እስርንና ማዋከብን ጨምሮ የተለያዩ በደሎች እየተፈጸሙባቸው እንደሚገኙ ገልጸዋል። በአሁኑ ወቅትም ወደማይታወቅ ቦታ የተወሰዱና በየእስር ቤቱ ያለ ፍትህ የሚንገላቱ ያሏቸው የፖለቲካ ፓርቲ አመራሮችና አባላት ስለመኖራቸው በመግለጫቸው ላይ አመልክተዋል። ያለምንም ክስ ለሶስት ወራት ከ15 ቀን በአዋሽ አርባ በእስር ላይ ቆይተው መጋቢት አስራ ሁለት ቀን የተለቀቁት የኢህአፓ ተቀዳሚ ምክትል ሊቀመንበር መጋቤ ብሉይ አብርሃም ሃይማኖት ከአስቸኳይ ጊዜ አዋጁ በኋላ እስርና ማዋ

ወከቦች መበራከታቸውን ይገልጻሉ። በአማራ ክልል ላይ በተከሰቱ ወቅታዊ ጉዳዮች በሚል አስቸኳይ ጊዜ አዋጅ ከታወጀ ጊዜ ጀምሮ ከፍተኛ ወከባና በደሎች በፖለቲካ ፓርቲዎች፣ በጋዜጠኞች፣ በተለያየ ስለ ሰብአዊ መብት ስለ ተሟጋቾች ላይ በተለያየ ምክንያት ማፈኛ ተደርጓል። ይህ አስቸኳይ ጊዜ አዋጅ ያለ ፍርድ ቤት ትዕዛዝ ዝም ብሎ ስምንት ወር ዘጠኝ ወር ከዛም በላይ የቆዩ አሉ። በአሁኑ ሰዓት ራሱ

የእርስ በርስ ጦርነት ይብቃ በሚል መሪ ቃል ሰላማዊ ሰልፍ ሲያስተባብሩ ከነበሩ ፖለቲከኞች መካከል አንዱ ያለምንም ክስ እስካሁን በእስር ላይ እንደሚገኝ ገልጸዋል። በቅርቡ በቁጥጥር ስር የዋሉት የኢህአፓ ሊቀ መንበርና ሌሎች ሁለት የሰልፉ አስተባባሪ የነበሩትን ጨምሮ ስድስት ሰዎች የፍርድ ቤት ሂደታቸው ተቋርጦ ወደ አዋሽ አርባ መወሰዳቸውን እንዳረጋገጡም ተናግረዋል። የእናት ፓርቲ ፕሬዚደንት ዶክተር ሰይፈ ስላሴ አያሌው ይህን መሰሉ አካሄድ ሰላማዊ ትግልን የሚያበረታታ እንዳልሆነ ያስረዳሉ።

ሰላማዊ ትግል እንቅስቃሴ የሚያደርጉ ፖለቲካዎችን የማፈን አማሮቻቸውን የማሰር ነገር እንትን እያለ ቤደቦት ሰው ሰላማዊ የሆነ የፖለቲካ ትግል ግን እንደ አማራጭ ወደማያወስድበት ነገር ይገፋል እና የሰላማዊ ፖለቲካ እንቅስቃሴ ላይ ማህበረሰቡ ሀገርም፣ እንደሀገር ተስፋ እንዲቆርጥ የሚያስደርግ አለት ነገር ነው እና ይህንን ለመንግስት በጣም ጠንከር ያለ መልዕክት እናስታወቅ ወዳለን።

ሰላማዊ የፖለቲካ ትግል ላይ እንቅፋት መሆን ተገቢ አይደለም። ከእስር ባለፈ ዛቻ፣ ወከባና ማስፈራራትም በሰፊው ይስተዋላል የሚሉት መጋቤ ብሉይ አብርሃም ደግሞ ሌሎች በጦርነት ያሉትን ኃይሎች ወደ ሰላማዊ ትግል ግቡ እያለ የሚጠራ መንግስት ሰላማዊ ታጋዮችን ማሳደድ ምን ማለት ነው እና

የሰላማዊ ትግል ከባድ አደጋ ተደቅኖበታል። ይህ ተግባር ለሀገር ስለማይጠቅም የመንግስት አካላት በአስቸኳይ እንዲያስቆሙት ነው የምንጠይቀው። በጉዳዩ ላይ ከመንግስት በኩል ምላሽ ለማግኘት በኮሚኒኬሽን አገልግሎት ሚኒስትሩ ዶክተር ለገሰ ቱሉ የእጅ ስልክ ላይ ደውለን ባለመመለሳቸው አልተሳካልንም። ሆኖም የጸጥታ አካላት በቁጥጥር ስር የሚያውሏቸው ፖለቲከኞችና ሌሎች ሰዎች በወንጀል የተጠረጠሩ መሆናቸውንና ብዙዎቹ ማጣራት ከተደረገ በኋላ መለቀቃቸውን መንግስት በተለያዩ ጊዜያት መግለጹ ይታል

ይታወቃል። ምንም እንኳን የአስቸኳይ ጊዜ አዋጁ ተጠርጣሪዎች ፍርድ ቤት ሳይቀርቡ ለተራዘመ ጊዜ ሊታሰሩ እንደሚችሉ ቢደነግግም የሰብአዊ መብቶች ተቋማትን ጨምሮ የተለያዩ አካላት እርምጃውን ተችተዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።

የትንታኔው መጽሔታችን ሌላኛው ርዕሰ ጉዳይ ደግሞ ወደ ሱዳን ይወስደናል። ጦርነቱ አመት ሊሞላ የተቃረበባት ሱዳን የራብ ቸነፈር አፋፍ ላይ መሆኗ ተገለጸ። በሱዳን ከተቀሰቀሰ አንድ አመት ሊደፍን በተቃረበው የእርስ በርስ ጦርነት በሺዎች የተቆጠሩ ሰዎች ተገድለዋል። 15 ሚሊዮን ሰዎች ከመኖሪያቸው ተፈናቅለዋል። በቂ ሰብዓዊ እርዳታ እየቀረበ አለመሆኑ በአገሪቱ ካለው እጅግ አደገኛ ሁኔታ ጋር ተደማምሮ ሕዝቡ የራብ ቸነፈር አፋፍ ላይ መሆኑን አሶሴትድ ፕሬስ ያጠናቀሉ ዘገባ አውስቷል። ቆንጅታዬ እንደሚከተለው ታቀርበዋለች።

የሱዳን የእርስ በርስ ጦርነት የተቀሰቀሰው እንደ አውሮፓውያን የዘመን አቆጣጠር ባለፈው 2023 ዓ ም ሚያዝያ ወር አጋማሹ ላይ ነበር። የተጫረውም በጀነራል አብደል ፋታህ አልቡርሃን ሊቀመንበርነት በሚመራው በሀገሪቱ የጦር ሰራዊትና በጀነራል ሞሐመድ ሐምዳን ዳጋሎ በሚመራው ፈጥኖ ደራሽ ድጋፍ ሰጪ ኃይል መካከል የነበረው ውጥረት እየተካረረ ሄዶ ዋና ከተማዋ ካርቱም ጎዳናዎች ላይ

መታኮስ ከጀመሩና ውጊያው ወደ ሌሎች የሀገሪቱ አካባቢዎች ከተዛመተ በኋላ ነው። ጦርነቱ ከመጀመሩ ከአንድ ዓመት ከመንፈቅ በፊት ቡርሃንና ዳጋሎ አብረው ሆነው ወታደራዊ መፈንቅለ መንግስት በማካሄድ ሀገሪቱ ትርምስ ውስጥ ገባች። የገለበጡት ለአያሌ ዓመታት ሱዳንን የገዙት አምባገነኑ ኦመር አልበሽር

በሕዝባዊ አመፅ ከስልጣን ከተወገዱ በኋላ ሀገሪቱን ወደ ዲሞክራሲያዊ አስተዳደር ያሸጋግራል ተብሎ የተጠበቀውንና ዓለም አቀፍ እውቅና የተቸረውን ሲቪላዊ መንግስት ነበር። ያ መፈንቅለ መንግስትና ጦርነቱ የሱዳን ህዝብ ከበርካታ አሰርተ ዓመታት ወታደራዊና እስላማዊ አገዛዝ በኋላ ዲሞክራሲያዊ አስተዳደር ልናገኝ ነው በሚል ሰንቆ የነበረውን ተስፋ አክስሞበታል።

ካለፈው ጥቅምት ወር ወዲህ ታዲያ የዓለም አቀፉ ማህበረሰብ ትኩረት ከሱዳኑ ጦርነት ጋዛ ላይ በእስራኤልና በሐማስ መካከል እየተካሄደ ወዳለው ጦርነት ዞሯል። በመሆኑም የሱዳን የጦርነት ተፈናቃዮች ህይወታቸውን ለማትረፍ የግዳቸውን እየታገሉ ነው።

ሁለተኛዋ ትልቋ የሱዳን ከተማ ኡምዱርማን ተፈናቃዮች ቀድሞ ትምህርት ቤት በነበረ ህንፃ ባሉ መጠለያዎች ውስጥ እየኖሩ ናቸው። ሴሃም ሳለህ መጠለያ ካምፕ ውስጥ ያሉትን ህጻናት በቂ ምግብ ለመመገብ እየተቸገርን ነው፣ የምናገኘው ምስር፣ ሩዝ እና ገንፎ ብቻ ነው ብለዋል።

ህጻናቱን በሚመለከት ችግር አለብን። ልጆቹ በቂ አልሚ ምግብ ያለው ምግብ ስለማያገኙ እንደሚገባቸው አላደጉም። ያለን ምስርና ገንፎ ነው። አንዳንድ ጊዜ ምስሩን ከኦክራ ጋር አድርገን እንሰራዋለን። አሁን ግን እግዚአብሔር ይመስገን ከአምስት ዓመት በታች ለሆኑ ልጆች የሚሆን የተዘጋጀ ምግብ የሚያቀርብ ድርጅት ተገኝቷል። ተገቢውን አልሚ ምግብ የያዘ ምግብም ይሆናል ብዬ አስባለሁ።

የሀገሪቱ አርሶ አደሮችም ምግብ ለማምረት የሚያደርጉት ጥረት በገንዘብና በሌላም አቅርቦት እጥረት ምክንያት እየተስተጓጎለ መሆኑን ተናግረዋል። ጀዚራ ግዛት አልመናጊል ከተማ አጠገብ የሚኖሩት አርሶ አደር በማዳበሪያ ዋጋ ውድነት፣ በምርት ዋጋ ማሽቆልቆል ጨምሮ ገበሬው እየተቸገረ መሆኑን ለአሶሲየትድ ፕሬስ እንዲህ ሲሉ ገልጸዋል። ተሞዊል ብርዱ ቢገጠቃሊ ሰማት ቢገጥ 5ሰ ጅኔ ማፊ ሲዕር

ለግብርና ስራችን ማስኬጃ የሚያስፈልገን ወጪ በጣም ጨምሯል። የማዳበሪያ ዋጋ 350 የሱዳን ፓውንድ ወይም 32 ዶላር ገብቷል። የምናመርተው እህልም በአሁኑ ጊዜ ይህ ነው የሚባል ዋጋ አያወጣልንም። ጦርነቱ ጎድቶናል። ኢኮኖሚው ወድቋል። ችግሩ በስቷል። ገንዘብ የለም። የጸጥታ ሰራተኞች እየሰሩ አይደሉም።

የግብርና መሐንዲሶች ውሃ እንዲደርሰን አያደርጉም። በሁሉም ነገር ተጎድተናል። ግማሽ ሄክታር መሬት በመስኖ ለማጠጣት ሁለት ሶስት ቀን ይወስድብናል። በጦርነቱ የተነሳ ቤት ንብረታቸውን ጥለው የተሰደዱ በርካታ ቤተሰቦች ዋና ከተማዋ ካርቱምና ሌሎችም አካባቢዎች የሲቪሎች መኖሪያዎችን ሳይለዩ የሚፈጸሙ የቦምብ ጥቃቶች፣ ግድያዎች፣ መፈናቀል፣ ረሃብ

አስገድዶ መድፈርን ጨምሮ የጭካኔ አድራጎት ሲፈጸም ማየታቸውን ለአሶሲየትድ ፕሬስ ተናግረዋል። ምዕራብ ዳርፉር ውስጥ እጅግ የሚዘገንን ጥቃት የደረሰ ሲሆን በአርስፍ ታጣቂዎች እና በተባባሪዎቻቸው የአረብ ሚሊሻዎች አረብ ያልሆኑ አፍሪካውያን ማህበረሰቦች በሚኖሩባቸው አካባቢዎች ጎሳ ተኮርና ጾታዊ ጥቃቶች በስፋት ፈጽመዋል። ካሌል ሰረባል የሱዳን የቀይ ጨረቃ ፕሬዝደንት ናቸው። በአካባቢው ስላለው ችግር ሲያስረዱ

ተቅሲምና ነዛ ውላየት አልኸርቱም እኛ እርዳታ ስናከፋፍል ካርቱምና ምዕራብ ዳርፉር ላይ አተኩረን በከፍተኛ ደረጃ የተጎዱ በመሆናቸው የእርዳታ ቁሳቁስ እንሰጣለን። መድኃኒቶች፣ የስነ ልቦና ድጋፍ መገልገያዎች፣ በአጠቃላይ የሕክምና እርዳታዎችን እንሰጣለን። ከአካባቢው ጥበቃ ድጋፍም አኳያ ከአስክሬን ቀብር ጋር የተያያዘ ድጋፍ እናደርጋለን።

ከኦምዱርማን ተሰደው በተፈናቃይ ካምፕ የተጠለሉት አደም አልሳየር መጠለያ ካምፑ ለመድረስ ምን ያህል ችግር እንዳዩ ለአሶሼትድ ፕሬስ ሲናገሩ ያ ባድ ማሽተደል ማሪግ ልቀዝፍ ቢገፊ ዳና ተሸዋይ ብታገፊ ላህያ

ጦርነቱ በየሰፈሩ ተባብሶ ቀጠለ። ንጹሐን ነዋሪዎች ተገደሉ። የጸጥታ ጥበቃው ተንኮታኮተ፣ ተበጠበጠ። እኛ እግዚአብሔር ይመስገን መከራችንን አይተን ወጣን። ፈጥኖ ደራሽ ታጣቂዎች ይፈትሹናል፣ ያዋክቡናል፣ ይሰድቡናል። ብቻ እንደምንም መጠለያ ካምፑ ጋር ደረስን። መጀመሪያ ሁሉ ነገር ጥሩ ነበር። አሁን ግን በጣም ችግር አለ። የሚረዳን ድርጅትም የለም።

በቂ ምግብ የለንም። የዓለም የጤና ድርጅት እንዳስታወቀው በአጣዳፊ የተመጣጠነ ምግብ እጥረት የተጎዱ አምስት ዓመት ያልሞላቸው 3.5 ሚሊዮን ህጻናት ያሉ ሲሆን ከመካከላቸው ከ710 ሺህ የሚበልጡቱ በከባድ ሁኔታ የተጎዱ መሆናቸውን አስታውቋል። የዓለም አቀፍ ወንጀል ፍርድ ቤት አይሲሲ እንደ አውሮፓውያን አቆጣጠር በሁለት ሺዎቹ ዓመታት የዘር ማጥፋት ጥቃት በተካሄደባት በምዕራብ ዳርፉር

እንደገና በአዲስ መልክ ደርሷል የተባለውን የጦር ወንጀል እና በሰብአዊ ፍጡር ላይ የተፈጸመ ወንጀል እየመረመረ መሆኑን አስ እያዳመጣችሁ ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት የቪኦ ኢትዮጵያ ቻናል

ኤንኤስኤስ 12 ላይ ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምፅ ስርጭት ነው። አድማጮቻችንና ተመልካቾቻችን የምሽቱ ዝግጅታችንም እንደቀጠለ ነው። አሁን በዋሽንግተን የሰዓት አቆጣጠር ከቀኑ 8 ሰዓት ከ27 ይላል። በኢትዮጵያ ከምሽቱ 3 ሰዓት 27 ማለት ነው። የመጀመሪያ ምዕራፍ ቅንብራችን ነበር ቀደም ሲል ተከታትሎ የነበረው። አሁን ደግሞ ሁለተኛው አጋማሽ ቅንብራችን ይቀጥላል። የመጀመሪያው ዝግጅት የሚሆነው ባህልና ማህበረሰብ

የዛሬው ባህልና ማህበረሰብ ዝግጅታችን በፍቼ ጨንበላላ በዓል አከባበር ላይ ያተኩራል። በህብረ ብሔራዊ ፍቼ ጨንበላላ ወደ አመት አንድነት ማጎልበት እንደሚገባ ተገለጸ። የይቅርታና የምስጋና በዓል የሆነው የሲዳማ የብሔር ዘመን መለወጫ ፍቼ ጨንበላላ በአዋሳ ሀይቅ ዳርቻ ሲከበር ለወቅታዊ የሰላም ችግር መፍትሄ የሚሰጡ ጥልቅ የባህል እሴቶች በውስጡ የተካተቱበት መሆኑን የክብረ በዓሉ ታዳሚዎች ተናግረዋል። የአዋሳው ዘጋቢያችን ዮናታን ዘብዴዎስ የዘንድሮን የፍቼ ጨንበላላ በዓል አከባበር አስመልክቶ

ተከታዩን ለባላ ማህበረሰብ አዘጋጅቷል። ተከታትለን ልመለስ። በየአመቱ የሚከበረው የፍቼ ጨንበላላ አውዳመት የሲዳማዎች ተወዳጅና ተናፋቂ ዘመን መለወጫ በዓል ነው። የብሔሩ አያንቶዎች ጭመሻዎችና ሽማግሌዎች የጨረቃን ውደት በማጠን በሚያስተላልፉት መልእክት የክብረ በዓሉ ቀን ይወሰናል። በመሆኑም የዘንድሮ የፍቼ ጨንበላላ በዓል ባለፈው ሳምንት ቅዳሜ መጋቢት 28 ቀን 2016 ዓመተ ምህረት

በሐዋሳ ሐይቅ ዳርቻ በሚገኘው ባህላዊ ስፍራ ሶርሳ ጉዱማሌም ሶርሳ ጉዱማሌ ሶንጎ ተከብሯል። በየዓመቱ በዓሉን ከሚያደምቁ ሁኔታዎች ውስጥ በሲዳማ አባቶች የሚቀርበውና ስልትንቱ ግጥሙና ዜማው ኅብራዊ የሆነው ቄጣላ የተሰኘ ባህላዊ ትዕይንት አይነተኛው ነው። የፍቼ ጨምበላላ የቄጠላ በዓል ትዕይንት በአፍሪካ ድንቃ ድንቅ መዝገብ አዲስ ክብረ ወሰን ሆኖ ተመዝግቧል። ለክልሉ ባህል ቢሮም እውቅናና ሰርቲፊኬትም ተሰጥቶታል።

በነገራችን ላይ በቄጠላ ባህላዊ ስርዓት የስዳማ አባቶች ደስታቸውን፣ አድናቆታቸውና ቅያሜያቸውን እንዲሁም ምስጋናቸውን ይገልጻሉ። ሕዝባዊ ጥያቄዎችንም ያቀርቡበታል። የበዓሉ ታዳሚ አቶ ወልደሰንበት ሰንበት ቃንፋቶም በዓሉ የይቅርታ በዓል ነው ሲሉ ተናግረዋል። ኪሴጠን በላል ባህር በጣም ደስ የሚለው በስዳማ ሕዝብ፣ የተጣላ የሚታረቅበት፣ ሀዘን ላይ ያለው ሀዘኑን የሚረሳበት፣ ድንገት ራሱ ባልና ሚስት ተለያይቶ ከሆነ

ሚስትር ከባላ ከበኋላ ተለያይተን አታድርም አትኖርም ስለዚህ ተጣልሳ ከሆነም ታርቃ ወረድ ባላ የምትመለስበት በዓል ስለሆነ ሁሉም ላጣው ያለው አካፍሎ የሚበላ ስለሆነ ፊቼ ጨምበላላ በጣም ደስ ይላል። በፊቼ ጨምበላላ ክብረ በዓል እንስሳትን ጨምሮ በሲዳማ ምድር ያለ ፍጥረት በሙሉ ነጻነቱን ይቀዳጃል። ለማጋኖ ፈጣሪ ማለታቸውን ነው

ለማጋኖ ምስጋና የሚቀርብበት ወቅት መሆኑን ወጣት አየለ ጋር ይናገራል። ላላ ላላገባ ወጣት እጫኛው የሚፈልግበት በመሆኑ እኔም ያላገቡት ወጣቶች መካከል አንድ በመሆነ እንዲሁም ደግሞ ከዚህ በፊት በማህበረሰቡ ውስጥ ያለው መልካም እሴትን ወደፊት ለማስቀጠልና ለማስተላለፍ

ከአባቶች አፍንን እንዴት መቀበል እንዳለባቸው ባህሉን ጠብቆ እንዴት ጌጣለውን መጫወት እንደሚቻሉ የሚያስረዳ ነገር በመሆኑ በጣም ትልቅ ከሚነግሪ በላይ ትልቅ ደስታ ነው የሚሰማ። ፍቼ ጨንበላ ላይ የሚውልበት ቀን በሽማግሌዎች ከታወጀ በኋላም ዛፍ አይቆረጥም፣ ከብት አይታረድም፣ አይታረስም። ልጆችም እንዳሻቸው እንዲጫወቱና እንዲቦርቁ ይፈቀድላቸዋል። ለአቅመ አዳምና ሔዋን የደረሱት ደግሞ ፋሮ የተሰኘ ያላገቡ ሴቶች በሚጨፍሩት

ጭፍራ ላይ የመሳተፍና በዚያውም የመተጫጨት ድል ይሰጣቸዋል። በዓሉን ለማክበር ከወንዶግነት ከተማ የመጡት ወይዘሮ ብዙኖች ካምባቶም ፍችፍቼ ጨንበላላ ለሴቶች የተለየ ትርጉም እንዳለው ይናገራሉ። ያላገባችሁ በዚህ ነው ተጫጭታ የሚትሄደው ማለት ነው። በጨምበላላ ያገባችሁ ደግሞ ተጣልታ ከባሏ ተጣልታ አባቷ ቤት ሆና ከሆነ በዚህ ጨንበላላ ቀን ነው ወደ ቤቷ የሚመልሰው አባትየው ማለት ነው።

በዓሉ በሐዋሳ ሶሬሳ ጉዲማ ለሶንጎ በተከበረበት ወቅት የተለያዩ የፌደራልና የክልል መንግስታት እንግዶች ታድመዋል። የባህልና ቱሪዝም ሚኒስቴር አቶ ቀጃላ መርዳሳም በበዓሉ አከባበር ውስጥ የሰላም አባቶች የገነቧቸው ጥልቅ ባህላዊ እሴቶች መኖራቸውን ጠቁመዋል። መንግስት መሆን ወይም ራስን በራስ ማስተዳደር ማለት የራስን ባህል፣ የራስን ታሪክ፣ የራስን ኢኮኖሚ፣ የራስን የተፈጥሮ ሀብት

የራስን ማንነት የራስን ሁሉ ነገር ማስተዳደር ማለት ነው። የዘንድሮ የፍጨ ጨንባላላ በዓል ከቀድሞዎቹ ጋር ስነጻጸር የተቀዛቀዘና አነስተኛ ሰዎች ታደመበት እንደነበር አስተያየት ሰጪዎች ሳይገልጹ አላለፉም። የበዓሉ ታዳሚ አቶ ወልደ ሰንበትም ስለዚህ ፍጨ ጨንባላ እንደምታውቀው ይህ ህዝብ አደለም በፊት የሚያከብረው ቢያንስ ቢያንስ ከተማ ካለው ህዝብ በላይ በሚሊየን ምናን የሚቆጠር ህዝብ ነው ስለዚህ

አሁን እንደምታዩ አድማሹም አልሞላም፣ ሜዳ ባዶ ሜዳ ነው። ስለዚህ ይህ መንግስት ተነጋግሮ አወያይተ ከክልል እስከ ቀበሌ ድረስ ወርዶ ማነጋገር ማወታ፣ ክልል ዞን፣ ወረዳ፣ ቀበሌ ድረስ ማነጋገር ማወታ መተላል። ወይዘሮ ብዙነች ደግሞ አከባበሩም የተቀዛቀዘው በሀገሪቱ ባለው ጸጥታ ችግርና የደህንነት ስጋት ነው ብለዋል። ህዝቡ በአንድነት ማክበር የሚከለክለው ነገር የለም ግን ሆኖም እያለ

ሰው ትንሽ ይሄ በአሁን ባለኑ ዘመን ሁኔታ በኑሮ ይሄ መንግስት ላይ ለምንድነው ማስተካከለን ኑሮ ውድነት ያዘን እኛ የምንለው አክብሮን ለምንድነው ቃላችን የማሞሉት መንግስት ብሎ ትንሽ ለህዝብም ጥሩ ደስተኛነት አለ ብዬ አልገምትም እኔ።

በአገሪቱን ለሚታዩ የሰላም ችግሮች ፊቼ ጨምባላላም መፍትሄ እንደሚሰጥ በክብረ በዓሉ የተገኙት የሲዳማ ክልል ፕሬዝዳንት አቶ ደስታ ሌዳሞ ደግሞ አመልክቷል። አንድነትና ትብብር የሚጎለብትበትን ድንቅ ፍልስፍና በውስጡ የያዘ ደማቅ በዓል ነው ስሉም ገልጿል። የተሰሩ ጥፋቶች ሁሉ ይቅርታ እንዲያገኙ ከአምላክም ከሰውም ጋር ሰላም መፍጠር የሚቻልበት ሰዓት ያቀፈ ፊቼ ጨምባላላ ነው። በእንግድነት የተገኙት የኦሮሚያ ክልል ርዕሰ መስተዳድር አቶ ሽመልስ አብዲሳ

ፊቼ ጨምበላላ የሲዳማ ሕዝብ የአእምሮና የፍልስፍና ውጤት ነው በማለት ስነ በዓሉን አወድሰዋል። የፊቼ ጨምበላላ የሲዳማ ብሔር የዘመን መለወጫ አውደ ዓመት እንደ አውሮፓውያን አቆጣጠር በ2015 ዓ ም በተባበሩት መንግሥታት ድርጅት የትምህርት ሳይንስና ባህል ድርጅት ወይም በምህጻሩ ዩኔስኮ በማይዳሰስ የሰው ልጆች ሁሉ መንፈሳዊ ቅርስ ማኅድር መመዝገቡ ይታወቃል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሐዋሳም

ቀደም ሲል በፍቼ ጨንበላላን በዓል አከባበር በተመለከተ ለባልና ማህበረሰብ ባልደረባችን ዮናታን ያዘጋጀውን ዘገባ ነው ወደ እናንተ ያደረስ ነው። አሁንም ከዚሁ ከባልና ማህበረሰብ ሳንወጣ በትላንትናው እለት በመላው ኢትዮጵያ የዒድ አልፈጥር በዓል ሃይማኖታዊ ስነ ስርዓት በደማቅ ሁኔታ ተከብሯል። ከተከበረባቸው ቦታዎች መካከል ደግሞ አንዱ በደቡብ ወሎ ዞን ቃሉ ወረዳ በሚገኘው የደጋን መጠለያ ካምፕ ነው። ዘጋቢያችን መስፍን አድራጌ በቦታው ተገኝቶ ያጠናቀረልን ይህን ዘገባ ትላንትና በሰዓት መጣ በምክንያት

በከፊል ወደ እናንተ ማድረሳችን ይታወሳል። ዛሬ ደግሞ ሙሉ ወደ እናንተ እናደርሳለን።

1445ኛውን ኢዳል ፍጥር በአማራ ክልል ደቡብ ወሎ ዞን ቃሉ ወረዳ ደጋን መጠለያ ጣቢያ በሚገኙ ተፈናቃዮች ዛሬ ሄረቡ ሲከበር መሰረቱን በዋሽንግተን ዲሲ ያደረገው ተቃዋ አበሻ የተባለ ድርጅት ከአግማስ ኢትዮጵያ አገር በቀል ግብረሰናይ ተቋም ጋር በመተባበር የበዓል መርሃ ግብሩን አዘጋጅቷል። በኦሮሚያና በአፋር ክልሎች የጸጥታ ችግር ተፈናቅለው በመጠለያ ጣቢያ ውስጥ ከሚገኙት መካከል አወል የሱፍ የደረሰብንን ባንረሳውም በችግር ውስጥ ሆነ

በዓሉን ለማክበር በመብቃታችን ደስተኞች ነን ብለዋል። ኦሮሚያ ስንፈናቀል በማንነታችን ነው።

የዛን ሰዓት ብዙ ስቃይ ያልፋል። በዛ ምክንያት ቤተሰቦቻቸውን ያጡ አሉ። እናትና አባታቸውን ያጡ አሉ። በሰላም ባለመኖር ምክንያት ከኛ በላይ ተጎዳ የለም። ረሞዛን 30 ቀን ጡመናል። አገራችን በዓል ስናከብር ሁሉ ነገር ተራሳችን ነው። ስንፈልግ ፈቃችን አምተን ነው በግ የምናርደው። ይሄን ነገር አሁን ማንሳት ስሜት ወደኋላ መኮርኮር ነው። በርግጥ ግን አቢዘር አለ አግማስ አለ ሌሎችም የተለያዩ ድርጅቶች ልማት ባንክ ነበር ባለፈው። እንደነዚህ የተለያዩት መጥተው ይሄንን በበዓል ተጎናችን ሲሆኑ

አስበው በማያውቁት ለወገናቸው ለህዝባቸው መጥተው እንደዚህ ደግሞ ማስደስተው ሲያስሉን ያንን ነገር ይቀይረዋል። ይሰማናል፣ ጥሩ ስሜት ነው የሚሰማል። ከአራት ቤተሰቦቻቸው ጋር ሆኖ ከአፋር ክልል የተፈናቀሉት ኢሌኒ ብርሃኑ በዓሉን በቤታቸው ሆኖ ያከበሩት ያህል እንዲሰማቸው በጎ አድራጊዎቹ ላደረጉላቸው ድጋፍ አመስግነዋል። የጅቡቲ መስመር ነው መስመሩ በንግድና በሆቴል

በሱቅ ሁለት ሶስት ሱቅ የነበረን ሰዎች ነን። ያንን ሁሉ ነገር ግን እንደ ሰማይ ብልጭታ በደቂቃ ነው ያጣን። ስንወጣ በባዶ እጃችን በባዶ እግራችን ነው ይወጣ ነው። ለእግራችን እንኳ ጫማ አለበስ ነው። ወደ ኋላ መለስ ብለን ያለውን ድርጊት ስናስታውስ ያው ቁስል መቀስቀስ ነው። ግን ወገን ለወገን ደራሽ ነው። ና እዚህ ቦታ ስንመጣ እኔ በእውነቱ ለመናገር የሰው ልጅ እርዳታ ተረርቶ መኖሩን ያየሁት እዚህ ካምፕ ከገባሁ በኋላ ነው።

ለበዓሉ የምግብ አቅርቦት ያደረገው የአግማስ ኢትዮጵያ ስራ አስኪያጅ አብዱል ሰላም ሽፋው የደጋኑን ጨምሮ በተመሳሳይ ሰዓት በተንታ ወረዳ አጅባር መጠለያ ካምፕ እንዲሁም በአዊ ዞን ቻግኒ መጠለያ ካምፕ ለሚገኙ አራት ሺህ ለሚደርሱ ተፈናቃዮች ምገባ መከናወኑን ገልጸዋል። የሙስሊሙም የክርስቲያኑም ጾም አንድ ቀን የገባበት ልዩ ክስተት ነበርና በጾም ወቅት ደግሞ በተለይ መጠለያ ካምፕ ያሉ ወገኖቻችን ከሌላው በተለየ ትንሽ የሚቸገሩበት ጊዜ ስለነበረ እሱን ታሳቢ በማድረግ

ጾሙ ወቅት ለሁለቱም እምነት ተከታዮች ለሙስሊሙም፣ ለክርስቲያኑም እምነት ተከታዮች ከ11 በላይ የሚሆኑ ካምፖች ላይ በመጓዝ አድሬስ ማድረግ ችለናል። ኦልሞስት በሰው ቁጥር ካስብ ነው ምናልባት ከ14ሺ 15ሺህ የማያንስ የህዝብ ቁጥር

በዛ አድሬስ ማድረግ ተችሏል። በዛሬው ቀን ደግሞ ለሙስሊሙ የኢድ ቀን ነው የበዓል ቀን ነው እና እነዚህ ካምፕ ውስጥ ያሉ ወገኖቻችን በተሻለ ሁኔታ የሚያከብሩ የነበሩ አርደው ጎረቤት ጋ ዘመድ ጋር ተቀላቅለው የሚያከብሩ የነበሩ ወገኖቻችን ነበሩ። ስለዚህ ያን ስሜት እንደ ሙሉ በሙሉ ማምጣት ባንችን እንኳ ቢያንስ አብረው ውለው ደስ ብሏቸው እንዲውል ለማድረግ ታሳቢ የተደረገ

ዛሬ እዚህ ደጋን የሚባል ካምፕ ውስጥ አብረናቸው እያከበርን ነው። በመጠለያ ካምፖቹ ለሚገኙት የክርስትና እምነት ተከታዮችም ተመሳሳይ የምግብ አገልግሎት መፈጸሙን አመልክተዋል። እንደ አቶ አብዱልሰላም ማብራሪያ የሁለቱም ሃይማኖቶች አጽዋማት አንድ ላይ ከገቡበት ጊዜ ጀምሮ ሰባት ነጥብ ሁለት ሚሊዮን ብር የሚያወጣ የምግብ የቁሳቁስና የአልባሳት ድጋፍ ተደርጓል። የደቡብ ወሎ ዞን አደጋ መከላከልና ምግብ ዋስትና መምሪያ ኃላፊ አሊ ኢማን በበኩላቸው ባለፈው አንድ ሳምንት ብቻ ስድስት በጎ አድራጊ ተቋማት

ኢደን በማስመልከት በዞኑ አስር መጠለያ ጣቢያዎች ውስጥ ለሚገኙ ተፈናቃዮች ተመሳሳይ ድጋፍ ማድረጋቸውን አስታውቀዋል። ድጋፉም በገንዘብ ሲገመት ከ18 ሚሊዮን ብር በላይ እንደሚሆን አመልክተዋል። በደጋን መጠለያ ካምፕ ውስጥ ተጠልለው የሚገኙት ወይዘሮ ኢለኒ ተፈናቃዩ ተረጅነት መንፈስ እንዳያጎለብት ስራ የሚሰራበትና በዘላቂነት የሚቋቋምበት እድል እንዲመቻችለት ጠይቀዋል። የዞኑ ምክትል አስተዳዳሪ አሊማም ተፈናቃዮችን መልሶ ለማቋቋም ከአማራና ከኦሮሚያ ክልሎች እንዲሁም ከፌደራል

መንግስቱ ጋር የሶስትዮች መግባባቶች መደረሱን አመልክተዋል። በቋሚነት ወደ ቤታቸው እንድመለሱ እናደርጋለን። ያን ማድረግ የማንችልና ወደዛ የማይሄዱበት ነባራዊ ሁኔታ ካለ ግን በእርግጠኝነት እዚህ የሀብት መፍጠሪያ አማራጮች ተመቻችተውላቸው የስራ እድል ተፈጥሮላቸው መኖር እድል እንዲኖራቸው ነው እንጂ የምናደርገው እድሜ ልካቸው እየተረዱ የሚቀጥሉበት ሁኔታ አይኖርም። በኦሮሚያ ክልል አንጻራዊ ሰላም በሆኑት አካባቢ የተመለሱት ተፈናቃዮች ላይ የሰራነውን ስራ እንደ ተሞክሮ እንደ ትምህርት ወስደን

ጉድለቱን የሚያርም ስራ በቀጣይ በመስራት ቀሪ ተፈናቃዮችን ደግሞ በተሻለ አግባብ ለይተን

አወያይተን እና ተማምነን ወደ ቤት ንብረታቸው እንዲመለሱ በማድረግ ረገድ በቋሚነት እናቋቁማቸዋለን ብለን እናስባለን። ምክትል አስተዳዳሪው ይህን ይበሉ እንጂ የጸጥታው ሁኔታ አስተማማኝ ባለመሆኑ ወደ ቀያቸው ተመልሰው የነበሩ ተፈናቃዮች ዳግም ወደ መጠለያ ካምፖች መምጣታቸውን ለአሜሪካ ድምጽ ገልጸው ነበር። የአግማስ ኢትዮጵያ ስራ አስኪያጅ በበኩላቸው ተከታዩን መልእክት አስተላልፈዋል። ከዘራችንም ከእምነታችንም በፊት መጀመሪያ አንድ የሚያደርገን ትልቁ ጉዳይ

ሰውነት ስለሆነ እሱን ብናስቀድም ከዛ በመቀጠል ደግሞ ኢትዮጵያዊነት የሚባል ነገር አለ። በተያያዘ 1445ኛው የኢድ አልፈጥር በዓል ዛሬ በደሴ ከተማ ሆጤ ስታዲየም በደማቅ ሁኔታ ተከብሮ ውሏል። ለአሜሪካ ድምፅ ለተጠናቀረው ዘገባ መስፍን አድራጊ

አድማጮቻችንና ተመልካቾቻችን ከአሜሪካ ድምፅ እየተላለፈላችሁ ያለውን የምሽቱ ዝግጅት እየተከታተላችሁ ነው የምትገኙት። አሁንም አብራችሁ ስላላችሁ በጣም እናመሰግናለን። ቀደም ሲል ስትከታተሏቸው የነበሩት የባህልና ማህበረሰብ ቅንበራችን በተመለከተ የተዘጋጁትና አሁን ደግሞ የአየር ንብረት የአካባቢ ጥበቃ ቅንበራችን የተመለከተ ዘገባዎች ወደ እናንተ እናደርሳለን።

የመጀመሪያው የአካባቢ ጥበቃ ቅንብራችን በአየር ንብረት ለውጥ ምክንያት በመጋቢት የዓለም ከፍተኛ ሙቀት ሆኖ ተመዝግቧል ይላል። በአየር ንብረት ለውጥ ምክንያት በመጋቢት ወር በዓለም ከፍተኛ የሙቀት መጠን ተመዝግቧል። ከዛ በፊት በነበሩት አስር ወራትም በየወሩ አዳዲስ የዓለም ሪከርዶች የተመዘገቡባቸው ወራቶች እንደነበሩ የአውሮፓ ሕብረት የአየር ንብረት መቆጣጠሪያ አገልግሎት ማክሰኞ ዕለት ባወጣው ሪፖርት አስታውቋል። ሩተርስ በዚህ ዙሪያ ያጠናቀረውን ዘገባ ስመኝሽ የቆየ እንደሚከተሉት አቀርበዋለች።

ያለፉት አስር ወራት ከዛ በፊት ከነበሩ ዓመታት ጋር ሲነጻጸሩ እያንዳንዱ ወር በዓለም በጣም ሞቃታማ ወር የሚል ሪከርድ የተመዘገቡባቸው እንደነበሩ ከፐርኒከስ የተሰኘው የአውሮፓ ህብረት የአየር ንብረት ለውጥ አገልግሎት በወርሃዊ መጽሔቱ አስታውቋል። መጋቢት ወር ደግሞ ባለፉት አስራ ሁለት ወራት ከተመዘገበው የፕላኔታችን ሙቀት ከፍተኛው ሙቀት የታየበት ወር መሆኑን ተቋሙ ጨምሮ ገልጿል።

እንደ አውሮፓያን አቆጣጠር ከሚያዚያ 2023 እስከ መጋቢት 2024 ባሉት ጊዜያት የዓለም ሙቀት በአማካይ 1.58 ዲግሪ ሴልሺየስ ሆኖ የተመዘገበ ሲሆን ቅድመ ኢንዱስትሪ ዘመን ተብሎ ከሚጠራው ከ1850 እስከ 1900 ከተመዘገበው አማካይ ሙቀት የበለጠ ነው። የኮፐርኒከስ ምክትል ዳይሬክተር ሳማንታ በርገስ ሰኞ ዕለት ከሮይተርስ ጋር ባደረጉት ቆይታ

ለረጅም ጊዜ በልዩ ሪከርድነት እየተመዘገበ ያለው ሙቀት እጅግ እንዳሳሰባቸው ገልጸዋል።

በዓለም ዙሪያ አይተን የማናውቀውን የሙቀት መጠን ማየታችንን ቀጥለን መጋቢት ወር በተከታታይ ከፍተኛ የሙቀት መጠን የተመዘገበበት አስረኛው ወር ሆኖ ሪከርድ ሰብሯል። በእርግጥ የአየር ንብረት ተለዋዋጭ በመሆኑ አንዳንድ ቀናት ሞቃታማ፣ አንዳንድ ቀናት ቀዝቃዛ ሊሆኑ ይችላሉ። ስለዚህ አንድ ሪከርድ ብቻውን በተናጠል ምንም ትርጉም ላይኖረው ይችላል። እኛን ግን እያሳሰብን ያለው ለረዥም ጊዜ በተከታታይ የተመዘገበው አዳዲስ ከፍተኛ የሙቀት መጠን ሪከርድ ነው። በርገስ አክለው

ይህ በየወሩ ያለማቋረጥ የተመዘገበው የዓለም ሙቀት ሪከርድ የአየር ንብረት እየተቀየረ መሆኑን እና ለውጡም እጅግ ፈጣን መሆኑን ያሳያል ይላሉ። እነዚህን ሪከርድ የሰበሩ ሙቀቶች ስንመለከት በመጋቢት የነበረው ሙቀት 0.73 ሲሆን ባለፉት 30 ዓመታት ከተመዘገበው አማካይ ሙቀት በላይ ነው።

ከዓመት በፊት ከነበረው መጋቢት ወር ጋር ሲነጻጸርም ደግሞ በ0.10 ዲግሪ ሴንቲግሬድ ይበልጣል። ስለዚህ በየወሩ ያለማቋረጥ የሚመዘገቡትን አዳዲስ ሪከርዶች ስናይ የአየር ንብረታችን በፍጥነት እየተለዋወጠ እንደሆነና የአየር ንብረት ለውጥ ወደፊት የሚያሰጋን ችግር ሳይሆን ዛሬ አሁን እየተጋፈጥ ነው ያለው ችግር መሆኑንም ያሳየናል። ከፐርኒከስ ተቋም እንደ አውሮፓያን አቆጣጠር ከ1940 ጀምሮ የተመዘገበ የመረጃ ስብስብ ሲኖረው ያለፈው መጋቢት ወር

ከቅድመ ኢንዱስትሪ ዘመን ወዲህ ከፍተኛ ሙቀት የተመዘገበበት ወቅት መሆኑን ለማረጋገጥ ሳይንቲስቶቹ ከሌሎች የመረጃ ምንጮች ጋር ማመሳከራቸውን በርገስ ያብራራሉ። ከኮፐርኒከስ ያለው የመረጃ ስብስብ ከሌሎች የመረጃ ስብስቦች ጋር ስናጣምረው ንጽጽራችን እስከ እንደ ኤሮፓያን አቆጣጠር 1850 ድረስ ይሄዳል የቅድመ ኢንዱስትሪ ዘመን ማለት ነው።

ያለን የመረጃ ማህደር ዝርዝርና ጥራት ቢለያይም በእርግጠኝነት መናገር የምንችለው አሁን ያለንበት ወቅት የሰው ልጅ ባለፉት 100 ሺህ ዓመታት ውስጥ ካጋጠመው ጊዜ እጅግ የሞቀ መሆኑን ነው። እንደ አውሮፓያን አቆጣጠር 2023 ከ1850 ወዲህ ያልታየ ሙቀት የተመዘገበበት የፕላኔቱ ሞቃታማ ዓመት ሆኖ ነበር። ያለፈው ከፍተኛ የአየር ንብረት ለውጥና ከዚህ በፊት ያልታዩ የሙቀት መጠኖችም

በዚሁ ዓመት ከፍተኛ ውድመት አስከትለዋል። ለምሳሌ በአማዞን ደና አካባቢ የአየር ንብረት ለውጥ ያስከተለው ድርቅ ቬንዙዌላ ውስጥ ከጥር እስከ መጋቢት የዘለቀ ሰደድ እሳት እንዲነሳ አድርጓል። በደቡብ አፍሪካ የተከሰተው ድርቅ ደግሞ ሰብሎችን ሙሉ ለሙሉ ሲያወድም፣ በሚሊየን የሚቆጠሩ ሰዎች ለረሃብ አደጋ ተጋልጠዋል። በርገስ ይህ ለውጥ በምድር ላይ ብቻ የሚታይ አይደለም ይላሉ።

And it's not only the air temperatures that are, uh, changing rapidly and showing these records. በፍጥነት የሚለዋወጠው ና እነዚህን ከፍተኛ የሙቀት ሪከርዶች እያስመዘገበ ያለው የአየር ሙቀት ብቻ አይደለም የውቅያኖሶች ሙቀትም ጭምር ነው የውቅያኖሶችን ወለል ሙቀት በመለካት የምንሰበስባቸው ሪከርዶች ለውጡን ያሳዩናል ላለፉት አስራ ሁለት ወራትም የተመዘገቡ ሪከርዶች አሉን

የባህር ውስጥ ተመራማሪዎችም ባለፈው ወር በደቡባዊ ንፍቀ ክበብ የሚገኙ ቅሪተ ባህር ቅርፊቶች በውሃው ሙቀት ምክንያት እየነጡ መምጣታቸውንና በፕላኔቷ ታሪክ መጥፎ ክስተት ሊፈጥር እንደሚችል ገልጸው አስጠንቅቀው ነበር። ከዚህ በፊት ያልታየ የሙቀት መጠን ለመመዝገቡ ዋናው ምክንያት ሰው ሰራሽ የሆነ የሙቀት አማቂ ጋዞች ልቀት መሆኑን ኮፐርኒከስ አመልክቷል።

የሙቀት መጠን እንዲጨምር ከሚያደርጉ ሌሎች ምክንያቶች ውስጥ ደግሞ ከፓሲፊክ ውቅያኖስ ላይ የሚነሳውን የውሃ ወለል የሚያሞቀው ኤልኒኖ የተሰኘው የአየር ሁኔታም ይገኝበታል። ባለፉት 12 ወራት የተመዘገበው የውቅያኖስ ሙቀት ምን እንደሚመስል በርገስ ያስረዳሉ በ

ከባህር ጠለል የሰበሰብነው መረጃ የሚያሳየው ባለፉት አስራ ሁለት ወራት ከመዘገብነው ሁሉ መጋቢት ወር በጣም ቀዝቃዛው እንደነበረ ነው። ባለፉት አስራ ሁለት ወራት የውቅያኖስ ሙቀትም ታይቶ በማያውቅ መልኩ ከፍተኛ ሆኖ ተመዝግቧል። ነገር ግን ይህ ሁኔታ ድንገት የተከሰተ ጊዜያዊ መዛባት ይሆን፣ በደረጃ የሚከሰት የአየር ንብረት ለውጥም ይሆን፣ የመጨረሻ ደረጃ ላይ መድረሳችንን የሚያሳይ ይሁን፣ ወይም ደግሞ የተፈጥሯዊ ስርዓቱ ተለዋዋጭነት ይሁን እስካሁን አላወቅ ነው። የአየር ንብረት ሳይንቲስቶችም አላወቁም።

ከታህሳስ እስከ ጥር ባለው ጊዜ ከፍተኛ መጠን ላይ ደርሶ የነበረው ኤልኒኖ አሁን የተዳከመ ይመስላል። ይህ ምናልባት እስከ መጪው ታህሳስ መጨረሻ ድረስ ሊኖር የሚችለውን የሙቀት መጨመር ለመግታት ሊረዳ ይችላል። ሆኖም ኤልኒኖ በተረጋጋበት የመጋቢት ወርም ቢሆን ከባህር ወለል በላይ ያለው የዓለም አማካይ ሙቀት ከፍተኛ ሪከርድ ያስመዘገበ ሲሆን የባህር ውስጥ ሙቀትም ከተለመደው ጊዜ ከፍተኛ ሆኖ መቀጠሉን

የኮፐርኒከስ ሪፖርት አጽንኦት ሰጥቶ አመልክቷል። በሮይተርስ ለተጠናቀረው ዘገባ ስመኝሽ የቆየ፣ ዋሽንግተን ዲሲ። ቀደም ሲል የተከታተላችሁት የዓለም ሙቀት መጠንን በተመለከተ የቀረበውን ሪፖርት በተመለከተ የተዘጋጀውን ዘገባ ነበር። አሁን ደግሞ ሌላው የአካባቢ ጥበቃ ቅንብራችን ወደ ዚምባብዌ ወስደናል። የዚምባብዌ ባዮጋዝ ምርት ድብልቅ አስተያየቶችን አስከትሏል።

ዚምባብዌው ትልቁን የቆሻሻ መጠያ ቦቷን ታዳሽ ኃይል ምንጭ የሆነውን የኤሌክትሪክ ኃይል ለማምረት ወደሚያስችል የባዮጋዝ ምንጭነት ለመቀየር እየሞከረች ነው። የአካባቢው ነዋሪዎች የስራ ዕድል የሚፈጥረውና ሥር የሰደደውን የኃይል እጥረት ችግሮችን የሚያቃልለውን ፕሮጀክት ወደውታል። ይሁን እንጂ አንዳንድ ነዋሪዎች ፕሮጀክቱ የከተማዋን አነስተኛ ሀብት እያሟጠጠ ነው ይላሉ። ኮሎምበስ ቡሽንጋ ከሐራራ የተከታዩን ዘገባ ልኳል። ደረጀ ደስታ እንደሚከተሉ ያቀርበዋል።

ከጥቂት ወራት በፊት ይህ የቆሻሻ መጣያ ቦታ ለአይን የሚያስጠላና አየሩ በከባድ መጥፎ ጠረን እየተሞላ ነበር። አሁን ግን እንዲህ አይደለም። ጂኦ ፖማና የተሰኘው አገር በቀል የቆሻሻ ስራዎች አስተዳደር ኩባንያ ቦታውን ወደ ባዮጋዝና የኤሌክትሪክ ምንጭነት ለመቀየር እየሞከረ ነው። በአቅራቢያው የሚገኝ ከተማ ነዋሪ የሆነው የ30 ዓመቱ ወጣት ቲናሼ ቺሳንሁ ከፕሮጀክት ሰራተኞች መካከል አንዱ ነው።

ፕሮጀክት ይህ ፕሮጀክት እንደ ዚምባብዌ ዜጋ በጣም እየረዳኝ ነው ስራ ሰጥቶኛል አሁን ቤተሰብ የምንከባከብ ችያለው ለፕሮጀክቱ በጣም አመስጋኝ ነኝ የስራ ባልደረቦቼ በዚህ ፕሮጀክት እየተረዱ ስለመሆናቸው እርግጠኛ ነኝ

የቆሻሻ መፍጫዎቹ አካላት ዋናውን ቆሻሻ ወስደው ወደ ባዮ ጋዝ ይለውጡትና ኤሌክትሪክ ለማምረት ያገለግላል። ቪክቶር ታሪያ ራይ ሐራሬ በሚገኘው ላንፎርስ ኤነርጂ የባዮ ጋዝ ኩባንያ ሰራተኛ ነው። ባዮ ጋዝ ታዳሽ ኃይል ምንጭ ነው። እንዲሁም ምግብ ማብሰል፣ ለማሞቂያ እንዲሁም የኬሚካል ማዳበሪያዎችን በተፈጥሮ ማዳበሪያ በመተካት ብዙ ነገሮችን ማድረግ ያስችላል።

ችግሩ የመጀመሪያው የኢንቨስትመንት ወጪም ሆነ ስለ መፍጫው ቀጣይነት ያለው ክትትልና ጥገና ማድረግ አስቸጋሪ መሆኑ ነው። ሲምባራሼ ሙቼና በጂኦ ፖሞና የቆሻሻ ስራዎች አስተዳደር የቆሻሻ ኤነርጂ መሐንዲስ ናቸው። ፕሮጀክቱ በሽታ የሚያዘምቱትን ግዙፎቹን የሐራሬ ቆሻሻ ማጠራቀሚያዎች ችግር እንደሚያስቀርም ይናገራሉ። ከዚህ በኋላ ከቆሻሻ ውስጥ ባዮጋዝ የሚያወጡ የባዮጋዝ ጉድጓዶች እንቆፍራለን

ከስሩ ዋናውን ቆሻሻ የሚቀንስና ባዮጋዝ የሚያመርት ነው። ከዚያ በኋላ በማቃጠያው ክፍል ውስጥ ቆሻሻውን በማቃጠል ሂደት ከ16-22 ሜጋዋት ኤሌክትሪክ እናመነጫለን። ነገር ግን የሐራሬ ነዋሪዎች ባላደራ ድርጅት ዳይሬክተር የሆኑት ፕሪሲየስ ሹምባ በመንግሥት የሚደገፈው ፕሮጀክት ቀጣይነት የሌለው የሐራሬ ተመን ከፋዮች ብዝበዛ ነው ይላሉ። መጣያው ቦታ ለሚጣለው ቆሻሻ ድርጅቱ በቶን 40 ዶላር ያስከፍላል ብለዋል።

ሃራሬ on ከተማ በተሰበሰበ አንድ ቶን ቆሻሻ 124 ዶላር ተጨማሪ ክፍያ እንድትከፍል ጠይቀዋል። ይህ በወር ሲሰላ ወደ 3 ሚሊዮን ዶላር አካባቢ ስለሚሆን የሃራሬን ከተማ መበዝበዝ ነው። ተመንከፋዮቹ ይህን አይችሉትም። ነገሮች አሁን ባሉበት ሁኔታ የዚምባብዌ ዋና ከተማ በመጪዎቹ ወራት የባዮጋዝ ፋብሪካ ይኖራታል። ነዋሪዎች ጥቅሙ ከጉዳቱ እንደሚበልጥ ተስፋ ያደርጋሉ።

ተመልካቾቻችንና አድማጮቻችን አሁን ደግሞ የምንሻገረው ወደ ሳይንስና ቴክኖሎጂ ነክ ዘገባዎች ይሆናል። የዛሬው ሳይንስና ቴክኖሎጂ ነክ ቅንብራችን ኳንተም ሴንሰር ስለሚባሉ በአካባቢያችን የሚከሰቱ ለውጦችን ቀድሞ የሚተነብዩ የቴክኖሎጂ መሳሪያዎችን በተመለከተ ነው። በካሊፎርኒያ የሚገኙ ተመራማሪዎች በአካባቢ የሚታዩ ለውጦችን ፈጥኖ ለመተንበይ የሚያስችሉ

መሳሪያዎችን በማበልጸግ ላይ ናቸው። ጂኒያ ዱሉ ለዚህ ሳምንት የሳይንስ ዘገባ ላክቹን እንግዶ ወልዴ እንደሚከተሉ ያቀርበዋል። በሎስ አንጀለስ የካሊፎርኒያ ዩኒቨርሲቲ ተመራማሪዎች ኳንተም ሴንሰርስ ብለው የሚጠሩትንና ወደፊት በውሃም ሆነ በአየር ውስጥ የሚካሄዱትን ለውጦች ቀድሞ ለመተንበይ የሚያስችሉ መሳሪያዎችን በማበልጸግ ላይ ናቸው። ፕሮፌሰር ፕሪኒሃ ናራንግ እንደሚሉት

በመበልጸግ ላይ ያሉት መሳሪያዎች በተፈጥሮ አካባቢያችን ያለውን ለውጥ በተመለከተ የሚደረገውን ትንበያ ይበልጥ ትክክለኛ እንዲሆን የሚያደርጉ ናቸው። አንዳንድ ጊዜ ከፍተኛ ችግሮች እንደሚመጡ ቀድሞ የሚታዩ ምልክቶች አሉ። ከጤናችን ጋር ተያያዥነት ያለውን የአካባቢያችን አየር ጤናማ መሆኑን ለማወቅና ያንንም ተመርኩዞ ቀድሞ ውሳኔዎችን ለማሳለፍ ይረዳናል።

ያንን ነው በዋናነት የምናደርገው። በዩኒቨርሲቲው ሌላው ተመራማሪ የሆኑት ሰርጂዮ ካርባሆ በቅንጣት ወይም ሞለኪዩል ላይ ሌዘር ቢም ወይም ጨረር በመልቀቅ የኳንተም ፀባዩን ወይም እጅግ ጥቃቅን መጠኖችን ወይም አቅሞችን ብለው በማጥናት ላይ ናቸው። እርሳቸው የቅንጣቱን ልዩ ፀባይ ወይም የጣት አሻራ ብሎታል

የሚገኝበትን ሰዓትና ስፍራ ጭምር ለመወሰን ይጥራሉ። በመቶ ሺህ የሚቆጠሩትን ትሰበስባለህ። ከዛም የእያንዳንዳቸውን ብቻ ሳይሆን በአጠቃላይ የሁሉንም መረጃ በአንድነት ትመረምራለህ። ተመሳሳይ ክስተቶች እንዳሉም ትመለከታለህ። ባለፈው በጋ በካናዳ ተከስቶ በነበረው የዱር እሳት ምክንያት ጭሱ ኒውዮርክ ከተማ ድረስ ደርሶ ነበር። ተመራማሪዎቹ እንደሚሉት በማበልጸግ ላይ ያሉት መሳሪያ

ጭሱ በየትኛው የከተማው ክፍል እንደሚመጣና ምን ያህል ጊዜ እንደሚቆይ ብቻ ሳይሆን በውስጡ የያዘውን መርዛማ ነገር ቀድሞ ለማወቅ ይረዳቸው ነበር። የሳይንስ ባለሙያው ደኒስ ኪም እንደሚሉት ይህ መሳሪያዎቹ ከሚፈጽሟቸው ጥቂቱ ነው። በኳንተም ሴንሰር ከምንፈጽሟቸው ነገሮች አንዱ ማግኔቲክ ፊልዶችን መቃኘት ነው። ለምሳሌ በርካታ የመሬት መንቀጥቀጥ ባለበት ሀገር

በሚገባ መቃኘትና መረጃ መሰብሰብ ስለሚቻል ወደፊት ሊከሰት የሚችልን መንቀጥቀጥ ቀድሞ መተንበይ ያስችላል። በሚቀጥሉት አስርተ ዓመታት በመበልጸግ ላይ ያሉት መሳሪያዎች ወይም ኳንተም ሴንሰርስ የአየር ንብረት ለውጥን በተመለከተ ለሚደረግ ምርምር ጠቃሚ ይሆናሉ ተብሏል።

የምሽቱ ዝግጅቶቻችን እናጠናቅናል። ከመሰናበታችን በፊት ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። የዩናይትድ ስቴትስ የስደተኞች የፍልሰትና የሕዝብ ጉዳዮች ረዳ ሚኒስትር ጁሊየታ ቫልስ ኖየስ በቅርቡ ወደ ኢትዮጵያና ቻድ አቅንተው ከከፍተኛ የመንግሥት ባለሥልጣናት የረዴት ተቋማት መሪዎችና ስደተኞች ጋር በመገናኘት

በመካከለኛውና ምስራቅ አፍሪካ እየጨመረ ስለመጣው የስደትና የሰብአዊ ቀውስ ጉዳዮች ተወያይተዋል ሲል ይንደረደራል የዕለቱ ርዕሰ አንቀጽ። ረዳት ሚኒስትር ኖዌስ ከቻዱ ጠቅላይ ሚኒስትር ሱኬስ ማስራ ጋር በተነጋገሩበት ወቅት ለሱዳንና ለጎረቤት አገራት ሰብአዊ እርዳታ የሚውል ከ47 ሚሊዮን ዶላር በላይ ይፋ አድርገዋል።

ይህን ያህል መጠን ያለው ገንዘብ ዩናይትድ ስቴትስ ካለፈው የበጀት ዓመት ወዲህ በሱዳንና በአጎራባች ሀገሮች ላሉ ተረጂዎች የሰጠችውን አጠቃላይ የሰብአዊ እርዳታ ከ968 ሚሊዮን ዶላር በላይ ያደርሰዋል። ለሱዳን በሚሰጠው የአስቸኳይ እርዳታ ግንባር ቀደሟ ለጋሽ ሀገር የሆነችው ዩናይትድ ስቴትስ በአሁኑም ወቅት በአካባቢያቸው ያለውን ግጭት በመሸሽ

ከቀያቸው የተፈናቀሉና ቁጥራቸው በየዕለቱ እየጨመረ የመጣውን ከአንድ ሚሊዮን በላይ የሚሆኑ ስደተኞች ስቃይ ለመቀነስ ከሌሎች የዓለም ማህበረሰብ አባላት ጋር ተባብረን ለመስራት ቁርጣ ተነስታለች። በማያያዝም በሱዳን እየተካሄደ ላለው የሰብአዊ ምላሽና መጠነ ሰፊ የሰብአዊ እርዳታ ኢትዮጵያና ቻድ ወሳኝ ሚና እየተጫወቱ ናቸው ሲሉ ረዳት ሚኒስትሯ የተናገሩትንም

ትንሳ አንቀጹ አስታውሷል። ከ2023 መጀመሪያ አንስቶ ኢትዮጵያ ቁጥራቸው 50 ሺ የሚጠጋ የሱዳን ስደተኞችን ተቀብላለች። በአፍሪካ ቀንድ ከፍተኛ ለመረጋጋት በሚታይበት በአሁኑ ወቅት ኢትዮጵያ ለተፈናቀሉ ወገኖች የምትሰጠው ይህ ድጋፍ በጣም ወሳኝ ነው። አዳዲስ የስደተኛ መጠለያዎችን በማቋቋምና በአስር ሺዎች ለሚቆጠሩት አዲስ ተፈናቃዮች

አስፈላጊው የህይወት አድን እርዳታ ይደርስ ዘንድ የኢትዮጵያ መንግስት ከሰብአዊ ረዴት ተቋማት ጋር በቅርበት ሰርቷል የዕለቱ ርዕስ አንቀጽ አክሎም ቻድ በረዥም ዘመን ስደተኞችን ተቀብሎ የማስተናገድ ታሪኳ ላበረከተችው አስተዋጽኦ እንዲሁም ለቻድ ህዝብና መንግስት ለጋስነት ዩናይትድ ስቴትስ ያላትን ጥልቅ አድናቆት ረዳት ሚኒስትር ኖይስ መግለጻቸውን ጠቁሟል

ቻድ ባለፈው አንድ ዓመት ባልሞላ ጊዜ ውስጥ ከግማሽ ሚሊየን በላይ ስደተኞችንና ከ100 ሺህ በላይ ከስደት ተመላሾችን ተቀብሎ የማስተናገድ ብርቱ ፈተና ተወጥታለች። በአሁኑ ወቅት ቻድ ውስጥ የሚገኙትን ለአደጋ ተጋላጭ ወገኖች በተለይም ደግሞ ቁጥራቸው ከ1.1 ሚሊየን በላይ የሚደርሱ ስደተኞችና ጥገኝነት ጠያቂዎች ለመደገፍ ቁርጠኞች ነን።

ለተፈናቃዮች ጥበቃ፣ መጠለያ፣ ውሃ፣ የንጽህና አገልግሎት፣ ትምህርትና እንዲሁም ለስደተኞች ላስተናጋጁ ማህበረሰብና በሱዳኑ ቀውስ ለተጎዱ ወገኖች ድጋፍ የሚሰጡ በዩናይትድ ስቴትስ የሚደገፉ ፕሮግራሞች እገዛ ማድረጋችንን እንቀጥላለን። ረዳት ሚኒስትር ኖስ አያይዘውም በሱዳን ያለውን ረሀብና ዘለቄታ ያለው ውድመት ለማስቀረት የተኩስ አቁምና ያልተቋረጠ የሰብአዊ አቅርቦት ይጠይቃል ሲሉ አሳስበው

እኛ በዩናይትድ ስቴትስ ያለን በሱዳን አስከፊ ግጭት ለተጎዱ በሚሊዮን ለሚቆጠሩ ወገኖች የሕይወት አድን ድጋፍ ለማድረስ ከኢትዮጵያና ከቻድ መንግስታት እንዲሁም ከዓለም አቀፍና ከሀገር ውስጥ አጋሮቻችን ጋር ተባብረን ለመስራት በቁርጠኝነት ተዘጋጅተናል ያሉትን በመጥቀስ የዕለቱ ርዕሰ አንቀጽ ሐተታውን ደምድሟል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር።

አድማጮቻችን ከአሜሪካ ድምፅ የአማርኛ አገልግሎት በየቀኑ ከሰኞ እስከ እሁድ በ19፣ በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት በቪኦኤ ኢትዮጵያ ቻናል ኤንኤስኤስ 12 ላይ ይደመጣል። ዝግጅቶቻችንም በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም በፌስቡክ አት ቪኦኤ አማሪክ ላይ በትዊተር ደግሞ ሃሽታግ ቪኦኤ አማሪክ ላይ እንገኛለን። ኢንስታግራም እና ዩቲብ ላይም

ዝግጅቶቻችን ወደ እናንተ ይደርሳሉ። እንድትከታተሏቸው፣ እንድትመለከቱ እንጋብዛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪ የስልክ መስመራችንን 202 205 9942 የውስጥ መስመር 14 አስተያየቶቻችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን፣ ይደርሰናል። የዋትሳፕ ቁጥራችን ደግሞ 202 251 3505 ነው። በዚህ መልእክታችሁን ቀርጻችሁ ማስቀመጥ ትችላላችሁ። በኢሜይልም ልታገኙ ለምትፈልጉ

ሆርን አት ቪኦኤ ኒውስ ዶት ኮም የኢሜል አድራሻችን ነው። ተጠቀሙበት። እነዚህና በሌሎችም ከአሜሪካ ድምፅ ጋር የምትፈልጓቸውን ዝግጅቶችን በማህበራዊ ትስስር ገጾቻችን ላይ ታገኙ ትችላላችሁ፣ መከታተል ትችላላችሁ። አድማቾቻችንና ተመልካቾቻችን የዛሬ ሐሙስ ሚያዚያ 3 2016 ዓ ም ዝግጅታችን ይህን ይመስል ነበር። አብራችሁ ስለነበራችሁ እናመሰግናለን። የስቱዲዮ ቅንብሩን ብርሃን ኃይሉ እንዲሁም የፕሮግራሙ ዋና ዘጋጅ ጽዮን ግርማ ነበሩ። እያስተናገድኳቸው የመሸሁት አስማማ የኖ ነኝ። መልካም ምሽት ይሆንላችሁ።